ጥላሁን ጀማነ የእግር ጉዳተኛ ሲሆን የክብደት ማንሳት ስፖርተኛም ነው። በድረስ ሀውስ ኦፍ ስፖርትስ የግብረሰናይ ተቋምና በየካ ክፍለ ከተማ አካል ጉዳተኞችን ክብደት የማንሳት ስፖርት ያሰለጥናል። ከአምስት ጊዜ በላይም ኢትዮጵያን ወክሎ በኦሎምፒክና የአካል ጉዳተኞች አፍሪካ ዋንጫ ውድድር ላይ ተሳትፏል። የዘንድሮ የከተማ አቀፍ አስረኛ ፌስቲቫል ላይ በአስተባባሪነትና በአሰልጣኝነት የተሳተፈ ሲሆን የአካል ጉዳተኛ ስፖርት ከጊዜ ወደ ጊዜ መቀዛቀዝ እየታየ የመጣበት መሆኑን ጠቅሶ በተለይ ደግሞ የዘንድሮ ፌስቲቫል ከቀደሙት ጋር ሲነጻጸር በኮቪድ አስራ ዘጠኝ ምክንያት በከፋ ሁኔታ እንቅስቃሴው የተዳከመ ነበር ይላል። አካል ጉዳተኞች የስፖርት ፌስቲቫል ያው በዚህ በፌስቲቫል ተብሎ በዚህ በአዲስ አበባ ደረጃ ነው የሚሰጠው። ከዚህ በፊት ጠንከር ባለ ሰፋ ባለ ዝግጅት ሲታየ ነበረ። ሁሉም ተወዳዳሪ ስፖርተኛ ተዘጋጅቶ ነበር የሚመጣው። ግን ከቀደም ከነበሩት ቀደም ከነበረው ግሮች በጣም እየቀዘቀዘ እየቀዘቀዘ የምሳሰው ስፖርት ነው። በተለይ ደግሞ ኮቪድ ተገባ በኋላ ሙሉ ለሙሉ ቀዝዞ ተቋረጠ ማለት ይቻላል። ምክንያቱም ውድድሮች የሉ፣ ልምምዶች የሉ። የቡድን ስፖርቶች አሉ እንደ ባስኬትቦል። እነዚያ ሁሉ በኮቪድ ተገባ በኋላ ተቋርጠው በጣም ተተጋዘው ያሉ። ጥላሁን በዋናነት የአካል ጉዳተኞች ስፖርት መነቃቃት እንዲኖረው መንግስት፣ አካታች በሆነ መልኩ የስፖርቱን መድረክ መክፈትና የስፖርት ቦታዎችም ለአካል ጉዳተኞች ምቹ እንዲሆኑ መስራት አለበት ይላል። የመንግስት የስፖርት ቢሮዎችም ትኩረት ሰጥተው አካባቢና ወደ ስፖርት ቢገባ ምርታማ እንዲሆን ተጠቃሚ እንዲሆን የበኩላቸውን አስተዋጽኦ ማድረግ አለባቸው እየ ነው ማ ምክንያቱም ወር እነሱ ናቸው ስፖርቱን እየመሩ ያሉት የመንግስት አካላት። ስለዚህ ስፖርቱን በተሻለ መንገድ በማቴሪያል በምናምን አድርጎ የተለያየ ቁሳቁሶች ስፖርቱን ማደራጀር ቦታ፣ ምክንያቱም የአካል ጉዳተኛ ስፖርት ማቴሪያሎቹ ለማ ውድ ናቸው፣ አስተሰብ የሆነ ቦታ ይፈልጋሉ። ስለዚህ ያንን ነገር ሁሉ የመንግስት አካላት ጥላሁን ከራሱ ተሞክሮ በመነሳት ስፖርት ለአካል ጉዳተኛው ከምግብ፣ ውሃ፣ መጠለያ፣ የአካል ጉዳት ማገዣ መሳሪያዎች በኋላ የሚመጣ አምስተኛ መሰረታዊ ነገር እንደሆነ ጠቅሶ፣ ስለዚህም አካል ጉዳተኞች በስፖርት ዙሪያ ያላቸውን ግንዛቤ በማሻሻል ስፖርቱን ለውድድር እንኳን ባይሆን ጤናቸውን ለመጠበቅ ሲሉ ሊጠቀሙበት ይገባል ይላል። አካል ጉዳተኛው በተለየ ስፖርት ላይ ድብድብ ብቻ ሳይሆን መጠቀም ያለበት ራሱን ለማፋት ጥንነቱን ለመጠበቅ ጥንካሬውን ለመጠበቅ፣ ምክንያቱ ብዙ ጊዜ እኛ እንቅስቃሴ ስለሌለ ቁጭ ብለን ስለሆነ የምንውለው ወይም ብዙ እንቅስቃሴ ስለሌለ በሚችለው ባገኘው ማቴሪያል እንደዛ እንዲያደርግ አካባቢ ላይ ግንዛቤ ነው። ጥላሁን ጀማነ በኮቪድ-19 ወቅት ብዙ አካል ጉዳተኞች በቤታቸው መቀመጣቸውን በማስታወስ የስልጠና ምክረ ሀሳቦችን በቪዲዮ ያዘጋጀ ሲሆን አካል ጉዳተኛውን ጨምሮ ሌሎች ባለድርሻ አካላትም ፌስቲቫሎች በመጡ ቁጥር ሳይሆን የስፖርትን መሰረታዊነት በተረዳ መልኩ በዘላቂነት ለውጥ ለማምጣት በቅንጅት ሊሰሩ ይገባል ብሏል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።